ዛሬ ዕለቱ የአፍሪቃ ህብረት የተመሰረተበት ሃምሳ 3 ኛ ዓመት የሚከበርበት ነው። እለቱ አሁን እንደ አውሮፓውያን የዘመን አቆጣጠር በ1963 ዓ ምት በዚች ዕለት ከቀኝ ግዛት ነጻ የወጡ ሰላሳ ሁለት የአፍሪቃ አገሮች መሪዎች የአፍሪቃ ንብረት ቻርተር የፈረሙበትም ነው። የዛሬውን የአፍሪቃን ቀን ምክንያት በማድረግም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ባወጡት መግለጫ ሰብአዊ መብት ሙሉ በሙሉ እንዲከበር የአፍሪካ ህብረት 2063 አጀንዳ ሆኗል ብለዋል። የዘንድሮን የአፍሪካ ቀን ክብረ በዓል በአጠቃላይ የሰብአዊ መብቶች እንዲከበሩ በተለይም ደግሞ ለሴቶች መብት ከበሬታ ትኩረት እንዲሰጥ የሚጠይቅ ነው። በሴኔጋል በሚገኘው የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ ጽህፈት ቤት የምዕራብና መካከለኛ አፍሪካ ክፍሎች የሴቶችን አቅም ለማጎልበት በተነጣጠሩ ፕሮግራሞች ላይ የሚሰሩትን የአቤዲያሎን ሳሌም ሰለሞን ማምሻውን በስልክ አነጋግራለች። ዛሬ ዛሬ በርካታ ቀናቶች በሀገር በአህጉር በበሽታ በስራ ይሰየማሉ። የሬዲዮ ቀን፣ የዓለም ኤድስ ቀን፣ የሴቶች ቀን፣ የላባደሮች ቀን ወዘተ የተለመዱና በስፋት ግንዛቤ ለማስጨበጥ ሰዎችን ለስራና ለለውጥ ለማዘጋጀት የታለሙ ሲሆኑ አንዳንዶቹ ደግሞ አልበዛም እንዴ የሚያስብሉም አሉ። በቤተ መጻሕፍት የተገናኙ ፍቅረኞች ቀን፣ ጎራዴ ዋጭ የሰርከስ ትርኢተኞች ቀን፣ የባንዲራ ቀን ሁላችንም እንደሚገባን ከነዚህ አይመደብም። በእርግጥ ዛሬ የአፍሪካ ቀን ነው። ለምን አፍሪካ ቀን አስፈለጋት? በአህጉሪቷ ትኩረት ሊሰጣቸው የሚገባ አንገብጋቢ ጉዳዮች የሚታወሱበት በጎ ዜናዎች የሚስተጋቡበት ቀን ነው። የዛሬው የአፍሪካ ቀን የሴቶችን ኑሮ ለማሻሻልና አቅም በመገንባት ትኩረት እንዲደረግ መልእክቶች የተላለፉበት ሆኗል። በሴኔጋል የሚገኘው የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ ጽህፈት ቤት የምዕራብና የመካከለኛው አፍሪካ ክልል በሴቶች አቅም ማጎልበት ላይ የሚሰሩት የቢ ዲያሎ በአህጉሪቷ ዙሪያ የተያዙ ስራዎችን ሲያብራሩ፣ አቅምን ማጎልበት እውቀት የማስጨበጥና ለዚህ ግብ የሚረዱ ስልቶችን በስፋት የማጠናከሪያ መንገድ ነው። በርካታ ያማሩ የሴቶችን የስኬት ታሪኮች በአርአያነት እናሰማለን። በምጣኔ ሀብት ራሳቸውን ችለው ለሌሎች የሚተርፉ ለወጣት ሴቶች አርአያ የሚሆኑ ብዙዎች አሉ። በተግባር የሴቶችን አቅም እንዴት ማጠናከር እንደሚቻል ዲያሎ ሲገልጹ መዋለ ንዋይ ማፍሰስ ወሳኝ ጉዳይ ነው። የማህበረሰቦችን የገንዘብ አቅም ማጠናከር። እንደምታውቂው እኛ እንደ ዓለም አቀፋዊ የልማት ተቋም የምናደርገው ከአጋሮቻችን ጋር ሆነን ይህንን ስራ ለማከናወን የሚያስችለንን ገንዘብ መሰብሰብ ነው። ገንዘባችንን የምናወጣው በሰዎች ላይ ነው። ውጤታችንም የሚለካው ተገቢ የሆኑ ለውጦችን በማህበረሰቦች ውስጥ በማምጣት ነው በከተማም በገጠርም። የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ አብዛኛውን ጊዜ በሴቶች ዙሪያ የሚያከናውነው በፖለቲካ አቅም፣ በምጣኔ ሀብት ተሳትፎና ጾታዊ ጥቃቶችን በመከላከል ረገድ በፖሊሲና ትግበራ ከተለያዩ አጋሮች ጋር በመስራት እንደሆነ ገልጸዋል። ሴኔጋላዊቷ የሴቶች መብትና አቅም ግንባታ ሰራተኛ የቢዲያሎ ዛሬ የሚከበረው የአፍሪካ ቀን በግላቸው ያለውን ትርጉም ሲገልጹ ጊዜው የንቃት ጊዜ ነው። የአፍሪካውያንን ራዕይና የአፍሪካዊነት ትርጉም ማሳያ ወቅት ነው። የአፍሪካ ቀን በአህጉሪቱ ዘለቄታ ያለው ልማት እንዲስፋፋ ለስራ የመነሻ ቀን ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን በዛሬው ዕለት ጥሪ አቅርበዋል።